The voice of America, the OA. Yeah, you, Yamir Kadim's Radio Tabano. ዛሬ በዋሽንግተን ዲሲ ከተማ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁለት ሰላማዊ ሰልፎችን አድርገዋል። ሰሞኑ የደረሰውን የሕይወትና የንብረት ውድመት የሚያወግዝ የጠቅላይ ሚኒስትር አብይ አህመድ አስተዳደር ሕግን ለማስከበር እየወሰደ ነው የተባለውን እርምጃ ለመደገፍ የተጠራ ሲሆን፣ ሁለተኛው ደግሞ ከተለያዩ የዩናይት ስቴትስ ግዛቶች እንደመጡ የተናገሩ ወጣቶች የታሰሩ የፖለቲካ እስረኞች ይፈቱ ሚሉና ሌሎችንም መፈክሮች የሚያሰሙ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ አርብ ሐምሌ 10 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ አዳነች ፍስሐዬ ከቴክኒክ አቀናባሪዋ ብርሃን ኃይሉና ና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ና ከተለያዩ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከአዳነች ፍሳዬ እንደምናመሻችሁ። አድማጮቻችን ዜናውን የማሰማችሁ አዳነች ፍሳዬ ነኝ። የኮሮና ቫይረስ መዛመት በዓለም ደረጃ ሽቅብ እየወጣ ነው። በዓለም ዙሪያ ወደ 14 ሚሊዮን የሚጠጉ በቫይረሱ የተያዙ ሰዎች እንዳሉ የጆንስ ሆፕኪንስ ዩኒቨርሲቲ መዝግቧል። ዩናይትድ ስቴትስ ውስጥ ከ3.5 ሚሊዮን በላይ በኮሮና ቫይረስ የተያዙ ሰዎች አሉ። ከዓለም ቀዳሚነቱን ቦታ እንደያዘች ነው። ሁለተኛው ሀገር ብራዚል ስትሆን ከሁለት ሚሊዮን በላይ የቫይረሱ በሽተኞች አሏት። ህንድ ውስጥ አንድ ሚሊዮን ሰዎች በቫይረሱ ተይዘዋል። የኒውዮርክ ታይምስ ጋዜጣ ባወጣው ሀዝ መሠረት፣ ዩናይትድ ስቴትስ ውስጥ በየቀኑ ከ75 ሺህ በላይ የሚሆኑ ሰዎች በቫይረሱ እንደሚያዙ ትናንት ተገልጿል። ባለፈው ዓርብ በየዕለቱ 68241 ሰዎች በቫይረሱ ይያዛሉ ተብሎ ነበር። ትላንት በሀገሪቱ ዙሪያ የሞቱት ሰዎች ወደ አንድ ሺ እንደሚጠጉ ተገልጿል። የፖለቲካ አመራር ፍላጎትና ተግባር በህብረተሰቡ ሲደገፍ የኮሮና ቫይረስን መዛመት ለመቆጣጠር እንደሚቻል ስፓኝ አሳይታለች ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስገንዝበዋል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ዛሬ ባወጣው ዘገባ በኮሮና ቫይረስ መዛመት ምክንያት በቀጣዮቹ ወራት ቢያንስ ሃያ አምስት ሀገሮች አስከፊ ረሃብ እንደሚገጥማቸው ገልጿል። ድርጅቱ ከሦስት ወራት በፊት ታይቶ የማይታወቅ አይነት ረሃብ ሊከሰት ይችላል ሲል ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አሳውቆ እንደነበረ የምግብ ፕሮግራሙ ዋና ሥራ አስኪያጅ ዴቪድ ቤስሊ ጠቁመዋል። አሁን የወጣው አሃዝ በሚያሳየን መሰረት ታዲያ ከዚያ በኋላ በሚሊዮኖች የሚቆጠሩ በድህነት የሚኖሩ ቤተሰቦች ለአስከፊ ሁኔታ ተዳርገዋል ብለዋል። የሚከሰቱትን ችግሮች ለመርዳት የዓለም የምግብ ፕሮግራም 4.9 ቢሊዮን ዶላር እንደሚያስፈልገው አስገንዝቧል። እጅግ ተጋላጭ በሆኑት ሀገሮች ረሃብ እንዳይገባ ለመከላከል ደግሞ 500 ሚሊዮን ዶላር እንደሚያስፈልገው ድርጅቱ አስታውቋል። ለረሃብ የተጋለጡት ሀገሮች በአፍሪካ፣ በእስያ፣ በካሪቢያን፣ በላቲን አሜሪካ እና በመካከለኛው ምስራቅ እንደሚገኙ የዓለም የምግብ ፕሮግራም አስገንዝቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አንዳንድ የደቡብ አፍሪካ ሆስፒታሎች በቂ የህክምና ሰራተኞችና መሳሪያዎች የሉንም በማለት በመቶዎች የሚቆጠሩ በኮሮና ቫይረስ የተያዙ በሽተኞችን አንቀበልም እያሉ መሆናቸው ተዘግቧል። ፖርት ኤልዝበት በሚገኘው ሆስፒታላቸው ውስጥ ያለው በጸና የታመሙ ሰዎች የሚታከሙበት ክፍል ለመቀበል የቻለው ለህክምና ከመጡት አንድ አራተኛዎችን ብቻ ነው ሲሉ ዶክተር ተቢሳ ፎዶ ተናግረዋል። ይህ ሁኔታ ልብ የሚሰብር መሆኑን የገለጹት ዶክተር ፎዶ በርካታ ሰዎች በህክምና እጦት ምክንያት እየሞቱ ናቸው ብለዋል። ደቡብ አፍሪካ ውስጥ ከ300 ሺህ በላይ የሚሆኑ ኮሮና ቫይረስ እንደያዛቸው በምርመራ የተረጋገጠ ሰዎች እንዳሉ በሞት የተለዩት ደግሞ ከ4400 በላይ እንደሚሆኑ ተገልጿል። ደቡብ አፍሪካ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 300 ሺህ በደረሰበት በአሁኑ ወቅት የሀገሪቱ አየር መንገድ መልካም ዜና መስማቱ ተዘግቧል። በፊትም ቢሆን በመንገድ አገር ላይ የነበረው አየር መንገድ ከሀገሪቱ መንግስት የገንዘብ ድጎማ እንደሚያገኝ ተገልጿል። በኮቪድ-19 ምክንያት የተዘጉ ድንበሮች እና የአየር በረራ መስመሮች ቀስ በቀስ እየተከፈቱ ባሉበት በአሁኑ ወቅት ሌሎች የአፍሪካ አየር መንገዶችም ድጎማ እያገኙ መሆናቸው ታውቋል። በአጠቃላይ የአየር መጓጓዣ ሁኔታው የጨለመ ነው ተብሏል። ኮሮና ቫይረስ በዓለም አቀፍ ደረጃ የአየር በረራ ኢንዱስትሪን ክፉኛ የጎዳ ሲሆን በበርካታ የአፍሪካ አየር መንገዶች ላይ ግን ለሞት ሊያበቃ የሚችል ያህል ጉዳት እንዳደረሰባቸው ታውቋል። ቫይረሱ በአፍሪካ ዙሪያ ባሉት የአየር በረራ ኢንዱስትሪዎች ላይ ያደረሰው ጉዳት በቢሊዮኖች ዶላሮች የሚቆጠር ገቢን እንደሚያሳጣና በሚሊዮኖች የሚቆጠሩ የስራ ቦታዎችን ሊያከትም እንደሚችል ጠበብት ይናገራሉ። ወደ አፍሪካ የሚደረገው የጉብኝት ፍሰትና ከአህጉሪቱ ወደ ውጭ የሚላኩት የሮዝ አበቦችና የአትክልት ምርቶችም ትልቅ ጉዳት ሊደርስባቸው እንደሚችል ጠበብቱ ተንብየዋል። የቫይረሱ መዛመት በንግድ ላይ ከሚያደርሰው ጉዳት አልፎ በአህጉሪቱ የረጅም ጊዜ ፍላጎት የሆነውን የቀጠናዊ ንግድና የፖለቲካ መቀራረብንም እንደሚያሰናክል ተገልጿል። ወደ ሌላ ዜና ስናመራ ደግሞ አንድ የሱዳን የሴቶች መብት ቡድን ጥምረት በሽግግሩ መንግስት ህገ መንግስት ላይ በሰፈረው መሰረት በመላ የመንግስት የስልጣን እርከኖች በክፍላተ ሀገር አስተዳዳሪነትም ጭምር ሴቶች ቦታ እንዲያገኙ ጠይቋል። የሱዳን ሴቶች ባለፈው ዓመት የኦመር አልበሽርን መንግስት ባስወገደው አቤት ውስጥ ትልቅ ሚና መጫወታቸው እውቅና ሊሰጠው ይገባል ሲል ከአስር በላይ የሚሆኑ የፖለቲካና የሲቪል ማህበራት የሴቶች ቡድኖችን ያቀፈው ጥምረት ጥያቄ አቅርቧል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በርካታ ሴቶችን በመንግስት የፖለቲካና ከፍተኛ የስልጣን ቦታዎች ላይ ለመሾም የገቡትን ቃል መተግበር አለባቸው ሲሉ የጥምረቱ አባል ሴሜ አሊ ኢስሐቅ ባለፈው ረቡዕ ባደረጉት ጋዜጣዊ ጉባኤ አስገንዝበዋል። በሀገሪቱ ህገ መንግስት ላይ በሰፈረው አንቀጽ መሰረት ከመላ የሀገሪቱ መማክርት መቀመጫዎች አርባ ከመቶ ለሴቶች መሰጠት አለበት። የሱዳን የማስታወቂያ ሚኒስትር ፋይሳል መሐመድ ሳልህ ባለፈው ሳምንት በተናገሩት መሰረት የ13 የክፍላተ ሀገር አስተዳዳሪዎች የሹመት ጥቆማ ተጠናቋል። ነገር ግን በአስተዳዳሪነት የሚሾሙት ሴቶች ብዛትን አስመልክቶ የሚካሄደው ንግግር ቀጥሏል። ሚኒስትሩ እንደሚሉት አንዳንድ የፖለቲካ ኃይሎች ሴቶችን በአስተዳዳሪነት መሾም ላይ አልተስማሙም። በመጨረሻም በኮንጎ ዲሞክራሲያዊ ሪፐብሊክ ምዕራባዊ ክፍል በኢቦላ ወረርሽኝ የተያዙ ሰዎች ቁጥር ከሁለት ዓመታት በፊት በአካባቢ ከነበረው የበዛ መሆኑን የዓለም የጤና ድርጅት ባለሥልጣኖች ትናንት ተናግረዋል። በአሁኑ ወቅት በምዕራባዊው ክፍል 56 የኢቦላ በሽተኞች እንዳሉ በአፍሪካ የዓለም የጤና ድርጅት ስራ አስኪያጅ ዶክተር ማትሺዲሶ ሞየቲ ገልጸዋል። በተለይም በአካባቢው ከዚህ ቀደም ከነበረው የበዛ መሆኑ ያሳስባል ብለዋል። ኢኳተር ስለተባለው የኮንጎ ዲሞክራሲያዊ ሪፑብሊክን ከማዕከላዊ አፍሪቃ ሪፑብሊክ ጋር ስለሚያዋስነው ሰፊ ክፍለ ሀገር ነው የሚናገሩት። ከሁለት ዓመታት በፊት በአካባቢው በኢቦላ የተያዙ ሰዎች ቁጥር 54 እንደነበር እና እንቅስቃሴን በማገድ ከዛ እንዳይበዛ ለማድረግ ተችሎ እንደነበር ስራ አስኪያጁ ጠቁመዋል። ዓለም አቀፉ ወረርሽኝ ኮቪድ-19 በተዛመተበት በአሁኑ ወቅት ኢቦላን የመከላከሉ ጥረት በአቅርቦት እጦትና በቦታው አቀማመጥ ችግር ምክንያት ከባድ መሆኑን ሙየት ተናግረዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። የሳምንቱ መጨረሻ መልካም እንዲሆንላችሁ እንመኛለን። ቅዳለችን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሐምሌ 10 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዛሬ በዋሽንግተን ዲሲ ከተማ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁለት ሰላማዊ ሰልፎችን አድርገዋል። የመጀመሪያው ኢትዮጵያ ውስጥ ከሰሞኑ የደረሰውን የሕይወትና ንብረት ውድመት የሚያወግዝና የጠቅላይ ሚኒስትር አብይ አህመድ አስተዳደር ሕግን ለማስከበር እየወሰደ ነው ያለውን እርምጃ ለመደገፍ የተጠራ ነው። ሁለተኛው ደግሞ ከተለያዩ የዩናይትድ ስቴትስ ግዛቶች እንደመጡ የሚናገሩ ወጣቶች የታሰሩ የፖለቲካ እስረኞች ይፈቱ ከነአቶ ጀዋር መሐመድ ጋር በመገኘታቸው ብቻ ያለ ጥፋታቸው የታሰሩ ሶስት የአሜሪካ ዜጎችም በአስቸኳይ እንዲፈቱና ኢትዮጵያ ውስጥ የተፈጸመው ሰብአዊ መብት ጥሰት በገለልተኛ አካል እንዲጣራ የሚል ነው። የሁለቱንም ሰልፎች አስተባባሪዎች ዘጋቢዎቻቸውን አነጋግረዋቸዋል። ሀብታሙ ስዩም የመጀመሪያውን ሰልፍ፣ ጽዮን ግርማ ደግሞ ሁለተኛውን ሰልፍ ተከታትለዋል። አቶ ሰለሞን ጀማነህ ዛሬ በዋሽንግተን ዲሲ ከተማ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገውን ሰላማዊ ሰልፍ ካስተባበሩት መካከል አንዱ ናቸው። ሰልፉን የጠሩበትን ምክንያት እንዲያስረዳሉ። የኦሮምኛ አቀንቃኝ ዘፋኝ፣ በኦሮሞ ኮሚኒቲ የሚታወቅ አይከን የሆነ ልጅ ሃጫሉ ሁንዴሳ በግፍ ተገድሏል። የሱ እንግዲህ ያ ምክንያት በማድረግ ደግሞ ህዝብን በጅምላ የመግደል በአርሲ በሻሸመኒ በሀረር ሰዎች በእምነታቸውና በብሔራቸው የተገደሉበት ሁኔታ ነው ያለው። ከዚያም በመቀጠል ዶክተር አብይ አድሚኒስትሬሽን አስፈላጊውን እርምጃ እየወሰደ ነው የሚገኘው እና የዚህ ሰልፍ አስተባባሪዎች ዶክተር አብይ አድሚኒስትሬሽን እየወሰደ ያለውን እርምጃ በመደገፍ በቀጣይነትም እነኝህን ወንጀለኞች ለህግ ስራውን በተጠራቀረ መልኩ አቅርቦ ለህዝብ በግል በግልጽ የሰሩትን ወንጀል በአይነት የሚያቀርብበትን መንገድ ግልጽ በሆነ መልኩ ለሕዝብ እንዲያሳውቅ ለመጠየቅ፣ ሌላው ደግሞ ከምንም በላይ የኢትዮጵያን የማተራመስ ስራዬ ብለው የያዙ ገንዘብ እየተቀበሉ ያችን ሀገር ታሪኳን በማቆሸሽ ብሔርና ብሔር ተዋልዶ ተፋቅሮ እንዳልኖረባት የማተራመስ የያዙ የራሳቸውን ጥቅም ብቻ አስበው እየሰሩ ያሉ በእነሱ ላይ ሁሉም ኢትዮጵያዊ አይኑን እንዲያተኩር ኢትዮጵያ ጠብቅ መንግስትን ህዝብ እርዳታ ያስፈልገዋል፣ ኤፌክቲቭ ስራ እንዲሰራ እና ህዝብ ነቅቶ አገሩን እንዲጠብቅ ቀድሞ የነበረው የህዝብ ተህዝብ ትስስር የህዝብ መዋለድ እርስ በርስ መከባበር ፍቅር እንዲቀጥል ያለንን ሜሴጅ ለማስተላለፍ ነው። እንግዲህ ዋናው የሰልፉ አላማ አቶ ሰለሞን ቀደም ብለው ከጠቀሷቸው ምክንያቶች በተጨማሪ መላ ኢትዮጵያንን ይመለከታሉ ባሏቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይም ድምፃቸውን ለማሰማት እንደወሰኑ አጋርተውናል። የአባይ ጉዳይ የሚያከፋፍልን ጉዳይ አይደለም። የኮቪድ ጉዳይ ያለ ህዝባችን ከበሽታው በበለጠ በረሃብ የተሰቃየ ነው ያለው። ያንንም ዩናይትድ ሆነን ነው ይሄን ነገር መንግስት መርዳት ያለብን የኢትዮጵያን ህዝብ መርዳት ያለብን ዶክተር አብይን የመርዳት የመጥላት ጉዳይ አይደለም። ይሄ የኢትዮጵያ ጉዳይ ነው። ሁላችንን ሊያስተሳስበን፣ ሁላችንን ሊያነጋግረን፣ ሁላችንን እጅ ለእጅ ሊያያይዘን የሚችል ኮዝ አለን። የአባይ ጉዳይ፣ የኮቪድ ጉዳይ፣ የኢትዮጵያ እንደ አገር የመቀጠል ጉዳይ እና ይሄ ሀሳብ ሁሉንም ልብና አእምሮ ይገዛል ብለን ነው ያሰብነው። አቶ ዳዊት አላምቦ በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ናቸው። የኢትዮጵያ መንግስት የህዝቦችን ደህንነት እንዲያስጠብቅ የጀመረውንም እንዲቀጥል ለመጠየቅ ሰልፉን እንደተቀላቀሉ ይናገራሉ። ትልቁ ፉን ደግፌ የወጣሁበት ምክንያት ኢትዮጵያን ለማስቀጠል የተለያዩ ጽንፈኛ ኃይሎች በዘር ተደራጅተው አገር ለመበጠን ያሰሩት ሴራ መንግስት ማክሸፉን በማድነቅና በጎኔ ነን የምለው መልእክት ለማስተላለፍ ሁለተኛ የዘር ፖለቲካ እስካለ ድረስ በአገር ላይ በህዝብ ላይ በዘርና በሃይማኖት ሞት ቤት እየተደረገ የሚደርሰው ጥቃት መቆሚያ ስለሌለው መንግስት ይህን እንዲያስብና ኢትዮጵያን አንድ አድርጎ ወደፊት ለማስቀጠል የያዘው ህዝቡ እንዲያደርስ ድጋፍ ለመስጠት ነው። እንደገና በዛ አካባቢ ደግሞ የሞቶ ወንድማችን አጫሉ ሁንቤሳ በገፍ ስለተገደለ የእሱ ገዳዮች ለህግ ቀርበው ለህዝብ ፍርዳቸው በይፋ እንዲታወቅና ላጊውን የህግ ፍርድ እንዲያገኙ ጥያቄ ለማቅረብ ከዛም አልፎ በተለያዩ የኢትዮጵያ ከተሞች ሻሸመኔ፣ ዝዋይ፣ አርሲ በህዝባችን ላይ የደረሰው እልቂት ኢጣሊያ እንኳን በወራሪ ኢጣሊያ የራሷን የኢትዮጵያ ከተማ አላቃጠለችም። የራሳቸው ከተማ ያቃጠሉ እስከተጠበቁበት እየተያዙ ለህግ ካልቀረቡ ለወደፊትም ለሀገራችን ለህዝባችን ደህንነት አስጊ ናቸውና ይሄን መንግስት በያዘው ህግን የማስከበር ሂደት አጠናክሮ እንዲቀጥል ጥያቄ ለማቅረብ ነው። ነገ አቶ ዳዊት ኢትዮጵያ የህግ የበላይነት የሚከበርባት ሀገር እንድትሆን በብርቱ መሰራት እንዳለበትም ይመክራሉ። ኢትዮጵያ መተዳደር የሚገባት በህግ ነው። በግለሰብ አስተሳሰብ፣ በግለሰብ ውሳኔ፣ በፖለቲካ ፓርቲ ድጋፍና ተቃውሞ ሳይሆን እስካሁን የጎዳን ሲስተሙን ልክ እንደ ሰለጠኑ አገራት ስላልዘረጋል ሁሉም ሰው ማን አለ ለእኔ፣ ማን አለ ለእኔ፣ ማን ቆመ፣ ዘመዴ ማን ነው፣ ፓርቲ ማን ነው፣ ወገኔ ማን ነው በሚል እየሄደ አገርን ወደ ማጥፋት ደረጃ ስለደረስን ከዘረኝነት አስተሳሰብ እንድንላቀቅ የኢትዮጵያን ህዝብ ይማጽናል። በሰለጠነ ዓለም ላይ ከጓቲማላ ከኤልሳልቫዶር፣ ከስፔን፣ ከአውሮፓ ከቻይና ጋር አንድ ላይ እየኖራችሁ ከኔ ከተማ ክለዩ ይውጣ ከክለ ከተማ እኔ መኖር አልችልም እያላችሁ ከዚህ ሆናችሁ ጥላቻን የምታስተጋቡ ግለሰቦች ከዚህ አይነት ተልካሻ ተግባር እንድትቆጠቡ ይፈልጋለሁ። አስተባባሪዎች በዚህ ሰልፍ ላይ ከተለያዩ የዋሽንግተን ዲሲ አጎራባች ስፍራዎች የተሰበሰቡ በሺዎች የሚቆጠሩ ኢትዮጵያንና ትውልድ ኢትዮጵያን ይገኛሉ ብለው እንደሚገምቱ ነግረውናል። ይህ በእንዲህ እንዳለ ዋሽንግተን ዲሲ ሌላ ሰልፍም አስተናግዳለች። ሁለተኛው ሰልፍ ደግሞ ከተለያዩ የዩናይትድ ስቴትስ ግዛቶች እንደመጡ የሚናገሩ ኢትዮጵያንና ትውልድ ኢትዮጵያን የታሰሩ የፖለቲካ እስረኞች ይፈቱ ከነአቶ ጀዋር መሐመድ ጋር በመገኘታቸው ብቻ ያለ ጥፋታቸው የታሰሩ ሶስት የአሜሪካ ዜጎች በአስቸኳይ እንዲፈቱና ኢትዮጵያ ውስጥ የተፈጸመው የሰብዓዊ መብት ጥሰት በገለልተኛ አካል እንዲጣራ የጠየቁበትም ነው ስለዚህኛው ሰልፍ ያጠናቀረችውን መረጃ ጽዮን ግርማ እንደሚከተሉ አስደምጠናለች አመሰግናለሁ ሀብታሙ መነሻቸውን ከዋሽንግተን ዲሲ አስራ ሰባተኛውና ኬ ጎዳና አድርገው ወደ ዩናይትድ ስቴትስ ምክር ቤት በማቅናት ላይ ያሉትን ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፈኞች አላማ በተመለከተ የዲሲ ከተማ ነዋሪ የሆነችውን እና የሰልፉ ቃል አቀባይ ኤፍራታ ኤብሳን በስልክ ጠይቅያታለሁ ይሄ ሰልፍ የተዘጋጀው በኢትዮጵያ ውስጥ የፖለቲካ አስተሳሰባቸው ትንሽ ለየት ያለ ሰዎች እስር ቤት በመግባታቸው እነሱ እስር ቤት እንዲለቀቁ፣ ያለምንም ሰበብ የታሰሩ የአሜሪካ ሲቲዝኖች አሉ፣ እነሱም እንዲለቀቁ፣ የዴሞክራቲክ ኤሌክሽን እንዲካሄድ እና የተፈጸሙት የሰብአዊ መብት ጥሰቶች እንዲጣሩ እና በኢትዮጵያ መንግስት ሳይሆን በተርድ ፓርቲ በ ሌላ መንግስት፣ ኢምፓርሻል ኦብጀክቲቭ መሆን በሚችል መንግስት መሆን አለበት። ሂዩማን ራይትስ ኦርጋናይዜሽን ወይም ደግሞ እንደዚ አይነት ሌላ ገለልተኛ ሶስተኛ ወገን መንግስትና የሰብአዊ መብቶችን ጉዳይ የሚከታተሉ ድርጅቶች ማለትሽ ነው። እንደዚ አይነት ድርጅቶች ናቸው እንጂ የኢትዮጵያ ጋቨርንመንት ራሱ ባደረገው ነገር ላይ ራሱን ላይ መፍረድ አይችልም ሰው። ስለዚህ አሁን እናንተ የምታምኑት የኢትዮጵያ መንግስት የመብት ጥሰት ፈጽሟል ብላችሁ ነው? እንደዛ ብለን ነው የምናምነው። ፖለቲካ ፕሬዝዳንትን ወስዶ ማሰር ራሱ አንድ እንደዛ አይነት ቫይሌሽን ነው። ዲሞክራሲ ውስጥ እንደዚህ አይነት ነገር አይሆንም። ዲሞክራሲ ውስጥ ሰው ፖለቲካ አስተሳሰቡ ስለተለየ አይታሰርም። ዲሞክራሲ ውስጥ እንደዚህ ኢንተርኔት ተጠፍቶ እንደተፈለገ እስካሁን ሄደው እንደዚህ ማስጨነቅ፣ መግደል፣ ማሰር ዲሞክራሲያዊ መንግስት የሚያደርገው ነገር አይደለም። እና እኛ የምንቃወመው ለፖለቲካ ተብሎ የታሰሩትን ሰዎች ይፈቱልን፣ አሜሪካን ሲቲዝን የሆኑ ሰዎች ይፈቱልን። እነማን ናቸው የአሜሪካን ሲቲዝን የሆኑት ሶስቱ ረድዋን አማን ዋሽንግተን ስቴት ር እም ከዋሽንግተን ስቴት እና ሚቸሪ ፍረም ሚኒሶታ ሦስቱ እነ ጃዋር አካባቢ ተገኝተው የታሰሩ ናቸው። ምንም የፈጸሙት ወንጀል የለም። ምንም አልተባሉም። ዝም ብለው ነው የታሰሩት። አሁን እናንተ የተሰባሰባችሁት ወጣቶች ኬት ከት የመጣችሁ ናችሁ? ከሚኒሶታ ከኦሃዮ ኦን፣ ኦሪገን፣ ካሊፎርኒያ እንዴት የመጡ ናቸው? ሲ ስንት ሰዓት ላይ ጀምራችሁ ስንት ሰዓት ነው የምትጨርሱት? የት አካባቢ ነው እሱ የምታደርጉት? ኤም ም ላይ ነው የጀመርነው። አሁን መንቀሳቀስ ጀምረናል። ከፕታ ድረስ ነው የምንሄደው በዚህ ሰዓት ላይ ያልቃል ለማለት ትንሽ ይከብዳል፣ ግን አሁን ጀምረናል። እንግዲህ ከዚህ በኋላ ወደዛ ነው የምንሄደው። ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ ኢትዮጵያ ውስጥ በተወሰኑ የሃይማኖት ተከታዮች እና በተወሰኑ ደግሞ የተወሰነ ብሄር ባላቸው ሰዎች ላይ ጥቃት ተፈጽሟል። ሰዎች ሞተዋል፣ ንብረት ተቃጥሏል፣ ከተማ ወድሟል። እሱ ላይ ያላችሁ አቋም ምንድን ነው? የኢትዮጵያ መንግስትን እንደምትቃወሙት ሁሉ በእነዚህ ላይ ያላችሁ አቋም ምንድን ነው? ችግሩ እሱን ለማጣራት በጣም ይከብዳል፣ ምክንያቱም የኢትዮጵያ መንግስት ያህጣኑ ሞት እንደታወቀ ኢሚዲየትሊ ኢንተርኔቱን አጥፍቶ ይህን አይነት ነገሮች ሲፈጸሙ ማን እንደፈጸመ ማጣራትም አይቻልም ነበር። ንብረት መውዲያ ሞቻው በሞቱ እንደዚህ አይነት ነገር ኦብቪየስሊ በጣም መጥፎ ነው። ሰው ሊፈልገው ሰው የለም። እዚህ ፕሮቴስት የምናደርገውም እንደዛ አይነትም ነገር ለመደገፍ ሳይሆን እስረኞች እንዲፈቱና ሰብአዊ መብት ዛ እንዲጠበቅ ነው። እንደዛ መደረጉ በማን እንደተደረገ ለማወቅ ትንሽ ይከብዳል። ኢንቨስቲጌት እስከሚደረግ ድረስ ማን እንዳደረገ አይታወቅም። ግን እንደዛ መሆኑ በጣም ያሳዝናል። ሰው መሞቱን በጣም ያሳዝናል። ከየትም ብሔር ከየትም ሃይማኖት፣ ሲሆን ሰው መሞቱ እስ ትራጀዲ እንዲሆንም አይፈለግም። ግን ይሄኛው ሱፋ አድርጓል ብሎ ለማለትም አይቻልም። ምክንያቱም ኢንፎርሜሽን የሚወጣበት ተዘግቶ ነበረ። ኤፍራታ ይሄኛው ቡድን ይሄን ፈጽሟል ብዬ አይደለም ጥያቄውን ያቀረብኩልሽ የነበረው እንደዚህ አይነት ነገሮች ደርሰዋል፣ እሱ ላይ ምን አስተያየት አላችሁ የሚል ነው የነበረው ጥያቄ። የኢትዮጵያ መንግስት ብቻ ነው መረጃዎቹን የሚያወጣቸው ላልሽው፣ ደግሞ የኢትዮጵያ መንግስት ብቻ ሳይሆን ለምሳሌ እንደ አሜሪካ ድምፅ፣ እንደ ቢቢሲ፣ እንደ ዶይቼ ቬለ ያሉ ዓለም አቀፍ የሚዲያ ተቋማት ተጎጂ የሆኑ ሰዎችን አነጋግረው እማኝነታቸውን በሬዲዮ ሰጥተዋል። እነዚህ ሰዎች የደረሰባቸውን ጉዳት ሲናገሩ በማንም የሚፈጸም በማንም በሰብአዊ ዜጎች ላይ እንደዚህ ያለ ነገር ሲፈጸም እንደ አንድ ወጣት ሰው ምን አሳብ አለሽ? እናንተ ሰልፉን ሲያስተባበራችሁት ሰዎች ምን አሳብ አላችሁ ነበር ጥያቄ። የሰው ህይወት ማለፍ ፕሮፐርቲ ዳመጅ መሆኑ እንደዚህ አይነት ነገር በጣም ያሳዝናል። እሱ እሱን የሚደግፍ ሰው የለም። አይ ዶንት ቲንክ በየትኛውም ሳይድ ማለት ነው። ሚዲያ እንደዚህ ገብቶ መጠየቅ የሚችል ይኖራል፣ ግን አጠ እንደ ስደ በጣም ሰንሰርሽፕ አለ ኢንተርኔት መዘጋቱ ራሱ ሰዎች የኢትዮጵያ መንግስት መርጦ ኢንተርቪው እንዲደረግም እንደዛም ለማድረግ ቢችል የሚያደርግ አይነት አሬንጅመንት ነው። እሱን ጅስት ፖይንት አውት ለማድረግ ነው። ሰው መሞቱ ሁሉ ጊዜ ትራጀዲ ከየቱን ብሔር ቢሆን በጣም የሚያሳዝን ነገር ነው። እሱን ከዚህ ቀደም በነበሩ አንዳንድ ሰልፎች ላይ ለምሳሌ ነፍጠኛ ተብሎ የተለዩ ሰዎች ላይ ጥቃት የሚፈጸም የሚጠይቁ ሀሳቦች ተንጸባርቀው ነበር። ዛሬ እናንተ የሰልፋችሁን መክፈቻ ስታደርጉ ንግግር ያደረጉት ወጣቶች ከጥላቻ ንግግሮች ሰዎች እንዲታቀቡ ሲመክሩ ሰምቻለሁ። ስለዚህ በነዛ ንግግሮች ተከፍታችኋል። ደጋፊ አይደላችሁ ማለት ነው የነዛ ሀሳቦች። አዎ እኛ የምንፈልገው ፍትህ ነው። እኛ የምንፈልገው ዲሞክራሲ ነው። አንድን ነፍጠኛ ምን ምን ብለን እንደዚህ ስም አውጥተን ለመጥላት ሳይሆን እስር ቤት ያለ ሰው ያለ መሰረት እንዲፈታ ዲሞክራሲ ኢትዮጵያ ውስጥ እንዲኖር እንጂ አንድን ብሄር ገለልተኛ አድርገን እነሱን እሳት ለማድረግ አይደለም። እንደዚህ አይነት አስተሳሰቦች ትክክል አይደለም። እኛ ከሱ ጋር አናደርገውም። አሁን ከምታደርጉት ሰልፎች የምትጠብቁት ውጤት ምንድን ነው? አሁን የምናደርገው ሰልፍ ዩ ኤስ ገቨርመንት እኛ የምንፈልገውን አድማንዳችንን ሶስቱ የዩኤስ ሲቲዝን እንደታሰሩ ና ካውንስለር አክሰስ እንደሌላቸው እንዲያውቁ ድምጻችን ደግሞ በሚዲያ እንደዚህ አሁን ኢንተርቪው እንደምታደርጊኝ እንዲወጣ ና ሰው እንዲያውቅልን እና በሴኔት ኢንቨስቲጌሽን እንዲጀመር ስለ አሳሲኔሽን እንደዚህ ሁማን ራይትስ ቫዮሌሽን ኢትዮጵያ ውስጥ እየተፈጸመ ስላለ እሱ ላይ ኢንዲፐንደንት ኢንቨስቲጌሽን እንዲደረግ ቁጥራቸው የበዛ ወጣቶች የተጠቀሱትን ሐሳቦች በመያዝ በእግራቸው እየተጓዙ ተቃውሞ እንደሚያሰሙ ኤፍራታ ገልጻልናለች። ወደ ተከታዩ መጽሔት ርዕስ እናልፋለን። የኢትዮጵያውያን ማህበረሰባዊ ድርጅቶች ኔትወርክ በሚል በመላው ዓለም የተሰባሰቡ ሀምሳ የሚደርሱ የኢትዮጵያውያንና ትውልድ ኢትዮጵያውያን የሲቪክ ድርጅቶች የኢትዮጵያ መንግስት ህግን በማስከበርና በአባይ ጉዳይ እያሳየውን አቋም በመደገፍ መግለጫ አውጥተዋል። በመግለጫው ዙሪያ ደረጀ ደስታ ከአስተባባሪዎቹ አንዱን አነጋግሮ ተከታዩን አጠናቅሯዋል። የኢትዮጵያውያኑ ማህበረሰባዊ ድርጅቶች ትስስር የማህበረሰብ ድርጅት አስተባባሪ ኢንጂነር ዝቄል ዘለቀ ድርጅቱ ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከደቡብ አፍሪካና ኒውዚላንድ ከመሳሰሉ አገራት የተሰባሰቡ መሆኑን ጠቅሰዋል። መግለጫውን ለምን ማውጣት እንዳስፈለገ ኢንጂነር ዝቄል ዘለቀ ሲገልጹ፣ ኢትዮጵያ አሁን አጣብቂኝ ውስጥ ገብታለች። በአሁኑ ጊዜ መንግስት እንዲያርግ እንዳያርግ እያሉ መጫውጫውና አንዴ ህገ መንግስት አንዴ ክልል መንግስት እያሉ ከማን ሰዓት አሁን የኢትዮጵያ መንግስት በዶክተር አብይ የሚመራውን መንግስት የሚያደርጉትን ህዝቦችን አንድ ጋ አርጎ አገሪቱን አንድ አርጎ ለመያዝ እና ጥፋት ያጠፉትን ለፍርድ በማቅረብ ላይ የሚያደርጉትን ጥረት በመደገፍ ኢትዮጵያ አንድ ሆና ከገባችበት አጣብቂኝ ውስጥ የምትወጣበትን ሁኔታ ለመደገፍ ነው። የመንግስት ሰልታፊ ድርጅት አለ። መንግስትም ጥፋት ሲያጠፋ ኤክሰስም ሲኖር መንግስቱንም የምንገስጽ ነው እና አሁን ግን ባለው ሁኔታ የምናደርገው ነገር ሁሉ መሬት ላይ ተጨባጭ ሁኔታ እያየ መሆን ስላለበት፣ በተለያዩ ከተማዎች ከአዲስ አበባ ጀምሮ በኦሮሚያ ከተሞች ውስጥ ሰዎችን በና በማንነታቸው በቋንቋቸው የሚደረጉ በደሎች እና ግፎች በቃላት ሊገለጹ የማይችሉ የማይችሉና እዚህ ላይ በእንግሊዝኛ ጠቀም የምትፈቅድልኝ ኢት ኢዝ ቢዮንድ አውር አቢሊቲ ቱ ኮምፕሬንድ ነው የሚሰራው አክሮስቲ እና ይሄንን አንደኛ መቆም አለበት። መንግስትም እያቆምኩ ነው የሚለው ይህንን የሰሩት ለፍርድ መቅረብ አለባቸው። ከዛ ሁሉ ደግሞ አልፎ መንግስትም ቢሆን ር መንግስትን የሚወክሉ ድርጅቶች እነኝን የተጎዱ ሰዎች ሄዶ መጎብኘት የፈረሰውንም ቤት ሆነ የተገደሉትንም የተጎዱትንም አይዟችሁ አለንላችሁ ማለት አለባቸው። አሁን የተወዱ ሰዎች መሰሪያ ያጡሉዋል የሚባለው የፌዴራል ፖሊስ ገብቷል ተብሏል። እና ይሄንን መረጋጋት መፈጠር አለበት። ቅድሚያ መስጠት የሚገባን ቅድሚያ ሰጥተን ሌላውን በጊዜው ማድረግ ይኖርብናል ይላሉ። ኢትዮጵያ የምትባል ሀገር ከሌለች ምንም ነገር ሊኖራችልም። ኢትዮጵያ ያለግድብም ያለአባይም ያለምንም መሮጥ ይችላል። እኛ ግን ኢንተርናሊ እየተባላን ሀገሪቷን ዲስታብላይ አድርገን እስከ መገነጣጥ መድረስ የለብንም እና እኛ ይህ የምናደርገው ነገር አሁን ላለው የኢትዮጵያ ሁኔታ ተረባርበን ስልጣን ላይ ያለውም ከመንግስት ጋር ሆነ ከስዊስ ሶሳይቲዎች ጋር ከፖለቲካ ድርሶች ጋር ሀገሪቱን አረጋግተን አድነን ከዛ በኋላ ምርቻም ሆነ ኮንስቲቱሽን መቀየርም ሆነ የክልል አከላለልም ሆነ ሁሉም ነገር በጊዜው ይደርሳል። የአባይ ጉዳይንም በሚመለከት ይህንን ብለዋል። ይህንን ኔትወርክ ግድቡንም ላይ የሚደረገው ግብፅ የምትሰራውን ትልቅ አሻጥር በራሳችን ውሃ በራሳችን ግድብ መታ እኛን ለማዘዝ ትፈልጋለች። የግብፅን ጉዳይንም አንድን የምናደርግበት ቹል የሚሆነው ወደፊት ደግሞ የኢትዮጵያ ኮሚኒቲዎች የኢትዮጵያ በየከተማው፣ በየስቴቱ፣ በየአገሩ ያሉትን የኮሚኒቲ አሶሲዬሽኖችንም ኔትወርክ ፈጥረን አንድ ጋር እየተናበብን ጥሩ ጥሩ ቤስት ፓርቲሶችን ሼር እየተደራረግን ከልጅ ልጅ ሊቆይ የሚችል ኔትወርክ ነው እኛ መስራት ፈልገዋል። የማህበራዊ ትስስሩ በውጭ ብቻ ያሉ ኢትዮጵያውያን ብቻ ሳይሆን በአገር ውስጥም ገብቶ ህዝቡን አስተባብሮ የሚሰራ እንደሚሆን ጠቅሰው እንዲያውም ኢትዮጵያዊነት የሚባለው ድርጅታችን ኢትዮጵያ ውስጥ ቅርንጫፍ ከፍቶ እየሰራ ነው ብለዋል። ለአሜሪካ ድምጽ ደረጀ ደስታ። ድርጅን፣ ለዘገባው አመሰግናለሁ። አድማጮች፣ ወደ መጨረሻዊ መጽሔቱ የትንታኔ ርዕስ እንሻገር። ፖሊስ የአርቲስት ሀጫሉ ሁንዴሳ እንግድያ ተከትሎ በተነሳው ሁከት በደረሰው ጥፋት ተጠረጥረው በስር ላይ በሚገኙ ግለሰቦች ላይ ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቃዎች በበኩላቸው ፖሊስ ያቀረበውን ጥያቄ ተቃውመዋል። ከተከሳሾቹ አንዱ የሆኑት አቶ ጀዋር መሐመድ አያያዛቸውን አስመልክቶ አሉ ያሏቸውን ጉድለቶች እንዲሻሻሉ ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ በተለያዩ ጉዳዮች ላይ ትዕዛዝ መስጠቱን ጠቅሶ መለስካቸው አማሃ ተከታዩን አድርሶናል። ትናንት ሐምሌ 9 ቀን 2012 ዓ ም ከቀትር በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ፖሊስ በተለያዩ መዝገቦች የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ሁከት በሰውና በንብረት ላይ በደረሰው ጉዳት ጠርጥሬያቸዋለሁ ያላቸውን ሰዎች አቅርቧል። በተጠርጣሪዎቹ ላይ የጀመረውን ምርመራ ገና አለማጠናቀቁን ጠቅሶ ተጨማሪ የምርመራ ጊዜ እንዲሰጠውም ፍርድ ቤቱን ጠይቋል። በዚሁ መሰረት ሐምሌ 6 ቀን 2012 ዓ ም ተጨማሪ የ14 ቀን የምርመራ ጊዜ በጠየቀባቸው በአቶ በቀለ ገርባ ላይ ፍርድ ቤቱ ቀደም ሲል በዋለው ችሎት ከሁለቱም ወገን የቀረበውን ክርክር መርምሮ ሲበይን ለፖሊስ 11 ቀን ተጨማሪ የምርመራ ጊዜ ሰጥቶ ለሐምሌ 20 2012 ዓ ም እንዲቀርቡ ተለዋጭ ቀጠሮ ቆርጧል። በሌላ መዝገብ ደግሞ ፍርድ ቤቱ የአቶ ጃዋር መሐመድን ጉዳይ መርምሯል። ፖሊስ በዚህ መዝገብ እስከ ዕለቱ ያከናወነውን የምርመራ ስራ ዘርዝሮ ቀጣይ የምርመራ ስራዎችን ለማከናወን የ14 ቀን ተጨማሪ ጊዜ ጠይቋል። አቶ ጀዋር መሐመድ ለሐምሌ 22 ቀን 2012 ዓ ም እንዲቀርቡ አዟል። ቀጥሎም የአቶ ጀዋር መሐመድን አቤቱታ አዳምጧል። ተጠርጣሪው እንደዘረዘሩት ከተያዙበት ጊዜ ጀምሮ ከቤተሰቦቻቸው ጋር የሚገናኙት በጣም በሩቁ በመሆኑ በቅጡ እንኳን መሰማማት እንደማይችሉ አስረድተዋል። ጠበቃቸውን በፈልጉት ጊዜ እንዲያገኙና እንዲያማክሯቸው ጠይቀው እስከዛሬ ዛሬ ከጠበቆቻቸው ጋር በሚያደርጉት ግንኙነት ላይ የፖሊስ አባል በአጠገባቸው ስለሚኖር ሊጠበቁ የሚገባቸው የግል ምስጢራቸውን በእሳቸውና በጠበቆቻቸው መካከል እንዲቆዩ የሚያስችላቸው ሁኔታ እንዲፈጠርላቸው አቤት ብለዋል። በእስር የሚገኙበት ክፍል ከባድ ቅዝቃዜ እንዳለውና የኤሌክትሪክ መብራት በሌለበት ጊዜም ምንም አማራጭ ብርሃን ምንጭ እንደሌላቸው ተናግረዋል። ፍርድ ቤቱም የተጠርጣሪውን ጥያቄ ተቀብለው ተጠርጣሪው በወዳጅ ዘመዶቻቸውን በሁለት ሜትር ርቀት እንዲያገኙ በአያያዝ ረገድም ሊሻሻሉ የሚገባቸውን ሁሉ የሚመለከተው አካል እንዲፈጽም ትዕዛዝ ሰጥተዋል። የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋም ፖሊስ በዚህ ችሎት ካቀረባቸው ተጠርጣሪዎች መካከል አንዱ ነበሩ። በፖሊስ ጥርጣሬና አለኝ በሚለው ማስረጃ መሰረት አቶ እስክንድር አድርገዋል ያለውን የተጠርጣሪ ጠበቃ አቶ ሄኖክ አክሊሉ ለቪኦኤ ዘርዝረዋል። አቶ እስክንድር ብሔርን ከብሔር ለማጋጨት፣ የተለያዩ እምነቶችን ለማጋጨት አዲስ አበባ ውስጥ ወጣቶችን አደራጅተዋል፣ ሰብስበዋል፣ እነዚህ ወጣቶች ገንዘብ አከፋፍለዋል፣ ወጣቶቹን ለማደራጀት በስልክ የተለያየ ልውጥ አድርገዋል፣ በመኪና ሆነው ቀስቅሰዋል፣ በአካልም ሄደው እነዚህ ወጣቶችን አናግረዋል እና አዲስ አበባ ላይ የጀመርነውን ትግል እዚሁ አዲስ አበባ ላይ እንጨርሳለን አሉ እና በዚህ ምክንያት እስካሁን ባገኘሁት ማስረጃ ከአምሳ አራት ሚሊዮን ብር በላይ ጉዳት ደርሷል። ከአስር ሕይወት በላይ ጠፍቷል፣ እንዲጠፋ አድርገዋል። እንደዚሁም አካል ጉዳትም ተፈጽሟል እና አዲስ አበባ ላይ ሁከትና ብጥብጥ አስፈጽመዋል፣ እንዲፈጸም አድርገዋል የሚል ነው። ፖሊስ መጥቶ እስክንድርን ተረጠርኩበት ያለው ነገር ፖሊስ አክሎ አሁንም የቀሩ የምርመራ ስራዎች እንዳሉት በመዘርዘር ፍርድ ቤቱ ተጨማሪ የ14 ቀን ጊዜ እንዲሰጠው ጥያቄ አቅርበዋል። ጠበቆቻቸው ይህን የፖሊስ ጥያቄ በጽኑ ተቃውመውታል። ፍርድ ቤቱ የሁለቱንም ክርክር አዳምጦ ለፖሊስ ተጨማሪ 13 ቀን ፈቅዷል። አቶ እስክንድር ለፍርድ ቤቱ የተለየ አቤቱት አቅርበዋል። በጠበቃቸው አንደበት አቤቱታቸው ይህን ይመስላል። ይህ እሳቸው ለፍርድ ቤት የተናገሩት ምንድን ነው? በተያዝኩበት ጊዜ በፌዴራል ፖሊስ አባላት የተፈጸመብኝን ድብደባ መክሰስ እፈልጋለሁ። እሳቸው በአንደበታቸው የተናገሩት ነው። የደበደቡኝን ሰዎች እለያቸዋለሁ፣ አውቃቸዋለሁ፣ ማስረጃ አለኝ። የተፈጸመው ነገር ሕገወጥ ነገር ስለሆነ በህግ እንዲጠየቅልኝ ይደረግ ብለው ለፍርድ ቤቱ አመልክተዋል። ፍርድ ቤቱም ይህንን ጥያቄያቸውን ተቀብሎ የፌዴራል ፖሊስ ወንጀል ምርመራ ይህንን ነገር እንዲከታተልና መስራት ያለበትን ነገር እንዲሰራ ትእዛዝ ሰጥቶላቸዋል። ፍርድ ቤቱ በሌሎችም መዝገቦች ላይ ትእዛዞችን ሰጥቷል። በአጠቃላይ መዝገቦቹ ለሐምሌ 20 ቀን፣ 21 እና 22 2012 ዓ ም ተቀጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁኑ ወደ ሁለተኛው አጋማሽ ስርጭታችንን ዘልቃለን። ፕሬዚዳንታዊ ምርጫ በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ያስከተለው ሁኔታ ዩናይትድ ስቴትስ ውስጥ ለምረጡኝ ዘመቻዎች ተይዘው የነበሩ እቅዶችን ማስተጓጎሉን ቀጥሏል። የፕሬዚዳንት ዶናልድ ትራምፕ የምርጫ ዘመቻ ታዲያ ግዙፍ የማስታወቂያ ወጪ መድቦ ተቀናቃኛቸውን ማጥቃቱን አፋፍሞ ተያይዞታል። የዋይት ሀውስ ቤተ መንግስት ዝግጅቶችንም ለምረጡኝ እንቅስቀሳ እየተጠቀመበት ነው። በሌላ በኩል የዲሞክራቲክ ፓርቲ ተፎካካሪያቸውን እንደሚሆኑ የሚጠበቁት ጆ ባይደን በየቦታው መዘዋወሩና ጋዜጣዊ መግለጫ መስጠቱን ጋብ ባደረገ አካሄዳቸውን ሲሆን ቀጥለዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳ ክስዋራ የሁለቱን የምርጫ ዘመቻዎች ስልቶች ታስቃኘናለች። ቆንጅታየ እንደሚከተለው አሰናድተዋለች። የግራ ክንፍ ጽንፈኛ መንጋ አጀንዳ ምንድን ነው? ከተሞቻችንም መቆጣጠር የፖሊስን በጀት መከልከል የተቀሩትንም ከተሞች ይህንኑ አጀንዳ እንዲከተሉ መጫን ነው። ጆ ባይደንም የእነሱ ወገን ናቸው የፕሬዝደንት ዶናልድ ትረምፕ የምርጫ ቅስቀሳ ማስታወቂያ በተቀናቃኛቸው ላይ እያስተላለፈ ካለው አሉታዊ መልእክት አንዱ ነው ንጹሐን ልጆች በጥይት እየተመቱ እየተገደሉ ነው በኮሮና ቫይረስ ወረርሽኝ ምክንያት የምርጫ ዘመቻ እቅዶች በመስተጓጎላቸው ፕሬዝደንት ትራምፕ እንዲህ ባሉ የዜና ማሰራጫዎች የሚተላለፉ ቅስቀሳዎችና የዋይት ሀውስ ዝግጅቶች ላይ አትኩረው እየሰሩ ናቸው። በአብዛኞቹ የሕዝብ አስተያየት ግምገማዎች ከእሳቸው የበለጠ ድጋፍ እያገኙ ያሉትን የዲሞክራቲክ ፓርቲውን ታሳቢ እጩ ጆ ባይደንን ለማጥቃት እየተጠቀሙባቸው ነው። ማክሰኞ ዕለት በዋይት ሀውስ ያስተዳደራቸውን የቻይና ፖሊሲ ይፋ ባደረጉበት ጉባኤ ፕሬዝደንት ትረምፕ ይህንኑ ነው ያደረጉት። ባይደን በተደጋጋሚ ከአሜሪካ ጎን ሳይሆን ከቻይና ጎን የቆሙ ሰው ናቸው። በማግስቱ ረቡዕ አትላንታ ከተማ የመሰረተ ልማት አውታሮችን በተመለከተ ዝግጅት ላይም እንዲሁ ባይደን ፕሮጀክቶች በቢሮክራሲ ቢጠፈሩ ደስ ይላቸዋል። እኛ ደግሞ መገንባት ነው የምንፈልገው። እንደ ሚስተር ትራምፕ ሁሉ የቀደሙ ፕሬዝደንቶችም ቢሆኑ በፕሬዝደንታዊ ምርጫ አመት በዋይት ሀውስ ላይ የሚደረጉ ጉባኤዎችና ዝግጅቶችን ስለ ክንዋኔዎቻቸው ለማውራት ተጠቅመውባቸዋል። እንዲያውም የሮዝ ጋርደን ስትራቴጂ በሚል ቅጽል ይታወቃል። በአሜሪካ ኤንተርፕራይዝ ኢንስቲትዩት የፖለቲካ ተንታኝ ምሁር የሆኑት ኖርማን ኦርንስቲን ግን ቢሆንም በዚህ መጠን አልነበረም ይላሉ። But if you use an event like that, or you use a press conference that's supposed to be about an official announcement, ነገር ግን እንዲህ አይነቱን መድረክ ከተጠቀምክ ወይም ጋዜጣዊ ጉባኤ ካደረክ ሆንግ ኮንግን የሚመለከት ፖሊሲ ይፋ የምታደርግበት መሆን አለበት እንጂ ዘጠና ከመቶውን የፖለቲካ ተቃዋሚህን ለማጥቃት ማዋል የለብህም። የቀደሙት ፕሬዚደንቶች እንዲህ አልነበርም የሚያደርጉት። የቀድሞ ምክትል ፕሬዚደንት ጆ ባይደን በአንጻሩ በልክ እናድርገው የሚል አይነት አካሄድ ላይ ናቸው። ለምረጡኝ ዘመቻቸው በየቦታው መዘዋወሩን፣ ጋዜጣዊ ጉባኤ መስጠቱን ገድበው ዴላዌር ክፍለ ግዛት የሚገኘው መኖሪያ ቤታቸው እንደተከተቱ ናቸው። በቫንደርቤልት ዩኒቨርሲቲ የፕሬዚደንታዊ ጥናቶች መምህሩ ቶማስ ሽዋርትስ ፕሬዚደንቱ እንደ ልባቸው እንዲናገሩ ባይደን መድረኩን መልቀቃቸው ጠቅሟቸዋል ይላሉ። ባይደን ወጣ ወጣ ማለቱን ጋብ ማድረጋቸውና ትራምፕ ዋናውን የዜና ሽፋን ማግኘታቸው እንዲያውም በደንብ ሰርቷል። ምክንያቱም ትራምፕ በትክክል ፖሊሲ በሚያንጸባርቅ መንገድ አይደለም የሚናገሩት። በተደጋጋሚ የተሳሳተ ነገር ስለሚናገሩ ሌላው ወገን እርሳቸውን ለመቃወም በደንብ ሊጠቀምበት ይችላል። የኋለኛው የኪኒፒያክ ዩኒቨርሲቲ የሕዝብ አስተያየት ግምገማ እንደሚጠቁመው ጆ ባይደን ዶናልድ ትራምፕን በመራጭ ድጋፍ ሃምሳ ሁለት ለ37 ከመቶ በሆነ ሰፊ ልዩነት እየመሯቸው ነው። ይሄ እንግዲህ ከፕሬዝደንት ትራምፕ የምርጫ ዘመቻ ጋር ሲነጻጸር ለምረጡ ቅስቀሳ ማስታወቂያዎች የመደቡት ወጪ እጅግ በጣም ያነሰ ሆኖ ሳለ ነው። እኔ ፈጽሞ ፍርሃት በመንዛት እና በመከፋፈል አልነግድም፣ ቃል እገባላችኋለሁ። የጆ ባይደን የምረጡ እንቅስቀሳ መልእክት በብዛት የሚያተኩረውም ህዝቡን በቀውስ ወቅት በአንድነት እንዲቆም ማስተባበር ላይ ነው። እኔ አልተዋችሁም፣ በዚህ ሁላችንም አብረነን። ትራምፕ ያን እያደረጉ አይደለም የሚለውን መልእክት ለማስተላለፍ ነው። ቆንጅት ታየ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ዝግጅት ደግሞ ትምህርት በኢትዮጵያ ይለናል። በኢትዮጵያ የኮቪድ-19 መዛመት ለመቀነስ ከመጋቢት ወር መግቢያ አንስቶ የትምህርት ተቋማት ተዘግተዋል። መጪውን የትምህርት ዘመን በተመለከተም የትምህርት ሚኒስቴር ባለፈው ሳምንት ከስምንተኛና አስራ ሁለተኛ ክፍል ውጪ ያሉትን ተማሪዎች በሙሉ ያለፈተና ወደ ቀጣዩ ክፍል እንዲዛወሩ የወሰነ ሲሆን ለስምንተኛና ለአስራ ሁለተኛ ክፍል ተማሪዎች ግን አገር አቀፍ ፈተናዎች በኢንተርኔት ድረገጽ አማካኝነት የሚሰጡበትን ሁኔታ እያመቻቸ መሆኑን አስታውቋል። ከፍተኛ ትምህርትን በተመለከተም የሳይንስና ከፍተኛ ትምህርት ሚኒስቴር ሲነገር ከጤና ጥበቃ ሚኒስቴር የሚወጣውን መረጃ መሰረት በማድረግ ተማሪዎች ወደ ትምህርት ገበታቸውን እንዲመለሱ በሚወሰንበት ወቅት በቅድሚያ የሚገቡት ተመራቂና ከአራተኛ ዓመት በላይ ያሉ ተማሪዎች መሆናቸውን አስታውቋል። ደንገረመው በሚኒስትር መስሪያ ቤቱ የኮሚኒኬሽን ጉዳዮች ዲሬክተሩን አቶ ደቻሳ ጉርሙን አነጋግራ ተከታዩን አጠናቅራለች። የሳይንስና ከፍተኛ ትምህርት ሚኒስቴር በቀጣይ የትምህርት ዓመት ከጤና ሚኒስቴር በሚወጣ መረጃ ላይ በመመርኮዝ ትምህርት የሚጀምርበትን ሁኔታ እያመቻቸ መሆኑን አስታውቋል። በቀጣዩ የትምህርት ዘመንም የገጽ ለገጽ ትምህርት ሲጀመር ተመራቂዎች እና ከአራተኛ ዓመት በላይ ያሉ ተማሪዎች ቀድመው እንደሚመለሱ የገለጸ ሲሆን ተማሪዎቹ በመጀመሪያዎቹ ጥቂት ወራትም በ2012 ዓ ም ያላጠናቀቋቸውን ቀሪ ትምህርቶች ካጠናቀቁ በኋላም ቀሪዎቹ ሌሎች ተማሪዎች ትምህርት እንደሚጀምሩ አስታውቋል። በሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ የትምህርት አሰጣጡ በሁለት ዙር የተከፈለ ነው ይላሉ። ይህ በሽታ የስጋት መጠኑ ቀንሶ ጤና ሚኒስቴር ከዚህ በኋላ ያለበት ሌቨል ይሄ ነው የሚለው ነገር መረጃ ከተሰጠ በኋላ እንደ ሀገር ደግሞ መንግስት ሲወስን በግል ሚሆን በመንግስት ያሉት ዩኒቨርሲቲዎቻችን ቶቻችን ዳግም ወደ አገልግሎታቸው ይመለሳሉ። ያንን ስናደርግ ግን እንደኛ መንግስት ዩኒቨርሲቲዎች ያው ኮቪድ በአንዴ እዚህ ስለማየ ተማሪዎችም ሁለት ቦታ ከፍለን ያለፈውን በጀት አመት የሁለት ሺ አስራ ሁለትንም ይሄ ሁለት ሺ አስራ ሶስትንም ትምህርት አታጥመን መስጠት እንችል ለማመቻቸት ነው። ይህም ማለት ምንድን ነው? ተመራቂ ተማሪዎችንና አራተኛ አመት እና ከዛ በላይ የሆኑ ተማሪዎችን በአንዴ ተቀብለን እነሱን ስር ካስደረስን በኋላ ከአንደኛ አመት ከሶስተኛ አመት ያሉትን ተማሪዎች ደግሞ በሚቀጥለው ጊዜ ማለት ነው። አቶ ደቻሳ ተማሪዎቹ መቼ እንደሚመለሱ የተወሰነ ጊዜ አለመኖሩን ጠቅሰው በዚህ አመት ያልወሰዳቸውን የትምህርት መርሃ ግብሮች ለማካካስም ትምህርት በሚጀመርበት ሰዓት በተለምዶ ከነበረው ከመደበኛው የትምህርት ሰዓት ረዘም ባለመልኩ እንደሚቀጥል ጠቁመው በዚህ ምክንያትም በቀጣይ የትምህርት ዓመት ላልተወሰነ ጊዜ የማታ ትምህርት፣ የቅዳሜና እሁድ ትምህርቶች እንዲሁም የክረምት ትምህርት መርሃ ግብሮች እንደማይኖሩና ሙሉ ለሙሉ አጠቃላይ ትኩረት የሚሰጠው ለመደበኛ ተማሪዎች እንደሆነም አስታውቀዋል። ቶሎ ብለን ተማሪዎችን ቁጥራቸውንም ማመጣጠን ማመጠን እንድንችል ለመደበኛ ተማሪዎች ብቻ ቅድሚያ በመስጠት የማታም እንደገና ደግሞ በሳምንቱ መጨረሻ ዊኪንድ በምንለው የሚማሩትንም ትተን ዊኪንዱንም ማታውንም ብለት ለመደበኛ ተጠቅመን እንደገና በኦንላይን የተጀመሩ ትምህርቶች አሉ። የተጀመሩ በሁለተኛ ዲግሪና ከዛ በላይ ላሉት ደግሞ ዩኒቨርሲቲዎች እየራሳቸውን ሁኔታ አመቻችተው በኦንላይን ትምህርት ትምህርት እንዲቀጥል ነው የተደረገው። ስራዎች አሉ። እሱም አጋዥ ስለሆነ ለመደበኛው ትምህርት አጋዥ ስለሆነ እሱንም የበለጠ በማጠናከር ዩኒቨርሲቲዎቹ እነኚህ ክራውድድ የሆኑ ስራዎች እጃቸው ላይ ስላሉ ለመደበኛው ተማሪዎች ቀድማ በመስጠት ይህን ለመስራት የሚታቀደው ከሌሎች ጋር ያሉ ነገሮች ግን በሂደት በጥናት የሚመለስ ይሆናል። በቀጣይ የትምህርት ዘመን ከተለመደው በተለየ መልኩ ተማሪዎችና መምህራን ላይ ከፍተኛ የሆነ የትምህርት ጫና እንደሚጠበቅ የገለጹት አቶ ደቻሳ የቤተ መጻሕፍት ቤተ ሙከራ የዶርምና የመመገቢያ ክፍሎችን አጠቃቀም በተመለከተም ዩኒቨርስቲዎቹ የራሳቸው አካሄድ እንዳላቸው ገልጸው፣ ሰዓቱ ሲደርስ መመሪያዎች ይወጣሉ ይላሉ።

ለአሜሪካ ድምፅ ዘገባ ኤደን ገረመው ዋሽንግተን ዲሲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግ ነው ዘገባ ነው የምናልፈው። ሲዳማ ክልል በመሆኑ ከደቡብ ክልል ተነጥሎ ብቻውን የቀረው ጌዲኦ ዞን የአደረጃጀት ጥያቄው የፍትሐዊ ተጠቃሚነትና የምልማት ጥያቄ ነው ሲሉ አንዳንድ ምሁራን በቡና ምርቱ የሚታወቀው የጌዲኦ ዞን ለደቡብ ክልልና ለሀገሪቱ የሚያበረክት ከፍተኛ መሆኑን ጠቁመው፣ የኢኮኖሚና የፖለቲካ ተጠቃሚ መሆን ግን አልቻለም ይላሉ። ጥያቄው የህዝብ አይደለም ሲሉ የሚነሳውና ከዚህ ጋር በተያያዘ የሚቀርበውን የሰላምና የጸጥታ ስጋት የዞኑ መንግስት አስተባብሏል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ተበታትኖታል። በዲላ ዩኒቨርሲቲ የትምህርትና የሥነ ባህሪ ኮሌጅ መምህር መስፍን ደምሴ የገዲኦ በክልል የመደራጀት ጥያቄ ከተለመደ ወጣ ያለና መሠረታዊ የማደግና የመልማት ጥያቄ ነው በማለት ተናግሯል። ገዲኦ በራሱ የገዳ ስርዓት በተለይም በባለ መሪህ በየስምንት ዓመቱ በህዝብ በተመረጡ መሪዎች የሚመራ ህዝብ መሆኑን ገልጠው ይህ ጥያቄ ግን ዜጎች ለፍትህ፣ ለአንድነትና ለእኩልነት ከሚያደርጉት የመብት ጥያቄና ትግል ተለይቶ የሚታይ አይደለም ብሏል። በ1952 የሚችለ ጦርነት ብሎ የሚታወቀው አንዱ ጥያቄ የነፃነትና እኩልነት ራስን በራስን ላስተዳደር የሚል ጥያቄ ነው። ቀጥታ መገናኘት ያለብን ከማዕከላዊ መንግስት ጋር ነው የሚል ጥያቄ ነው። 1973 የቅሻ ጦርነት ተብሎ የሚታወቀው የዚህ አንዱ አካል ጥያቄ ነው። በተመሳሳይ መልኩ ደግሞ ስቅርብ ጊዜ ድረስም ቢያደግም ጊዜ በተለያዩ ጊዜ የሚነሱ ጥያቄዎች አሉ። የገዲዮ በክልል የመደራጀት ጥያቄ ህገ መንግስታዊና በፍትሃዊነት የመልማት ጥያቄ ነው የሚለው ምሁር በዞኑ 13 ሺህ የሚደርሱ አርሶ አደሮች መሬት አልባ መሆናቸውና የህዝቡም ጥግግት እጅግ ከፍተኛ በመሆኑ ይህንን ችግር ሊፈታ የሚችል አሰራር እንደሚያስፈልግም ተናግሯል። የገዲውን የአየር ንብረት ለውጥ፣ የመሬት ለምነትና አግሮ ኢኮሎጂውን ያላገናዘበ የደቡብ ክልል የግብርና ስርዓት በዞኑ ተግባራዊ እንደሚሆን ይህ ደግሞ ዞኑን ለኪሳራ እንጂ ለልማት እንዳላደረግም ተናግሯል። በፋብሪካ የሚመረት የአፈር ማዳበሪያ ለማያስፈልገው ለገዴኦ መሬት የሚቀርብ የአፈር ማዳበሪያ ምርጥ ዘርና ኬሚካሎች በሚሊዮን ለሚገመት ዕዳ እንጂ እድገት ለዞኑ አላመጣም ብሏል። በመሆኑም በኢትዮጵያ ሕግ መሰረት ዞን ሆኖ ፖሊሲና ስትራቴጂ ማውጣት ስለማይቻል የራሱን ክልል መስርቶ ይህንን አንገብጋቢ ችግር ፈቶ ህዝቡን ከችግር ለማውጣት እንዲቻልም የገዴኦ ሕዝብ በክልል መደራጀት ያሻዋል ብሏል። ከ250 ሺህ በላይ የሚሆን አርሶ አደር ከ0.5 በታች ሄክታር የሆነ መሬት እያረሰ ነው የምኖረው። ይሄ አርሶ አደር እንደ አርሶ አደር በትክክል አርሶ ይበላል ወይም ደግሞ ልጆቹንና ቤተሰቡን ያስተዳድራል ለሀገሪቱም ምርታማ ይሆናል ተብሎ ከሚታሰበው በታች ነው። ስለዚህ ይህ በጣም ክሪቲካል ነው። ይህንን ሊመጥን የሚችለውን ስራ የምሰራ አደረጃጀት እስካሁን አልተፈጠረም። እንግዲህ ኢህአደግ መምራት ከጀመረበት እስካሁን እንግዲህ እስከ ሰላሳ ዓመት ድረስ እንደሆነ እገነዘባለሁ። በዚህ ጊዜ ውስጥ ይህንን ችግር ሊፈታ የሚያስችል ስራ ተሰርቶ አይታወቅም። ሰምቼ መላቅ ይህንኑ ችግር በተገቡ በወቅቱ ተገንዝቦ ለዚህ የመመጡን ፖሊሲና ስትራቴጂ ቀጥታ ከማዕከላዊ መንግስት ጋር የተገናኘ ለመፍታትና ህዝቡ አሁን ከድህነት ወጥቶ ያለውን ፖቴንሻል በተገቢ መጠቀም የሚቻልበትን ሁኔታ መፍጠር የግድ የሚያስፈልግ ጉዳይ በመሆኑ የገዲኦ ዞን በቡና ምርት በተለይም በይርጋጨፌ ልዩ ጣዕም ቡና የሚታወቅ ሲሆን ዞኑ ለአገሪቱና ለክልሉ በሚያቀርበው የምጣነ ሀብት አስተዋጽኦ ልክ ተጠቃሚ መሆን አለመቻሉም ተናግሯል። በክልልም ሆነ በፌዴራል ደረጃ የፖለቲካ ስልጣን ባለቤት አልሆንም ብሏል። ጂዲፒ የቡናውን ገበያ 35 ፐርሰንት የሚሸፍነው ባይዘ ወይ ይሄ ጌደኦ ዞን ነው። የሀገሪቱን የቡና ሽፋን 10 ፐርሰንት የሚሸፍነው የጌደኦ ዞን ነው። ይሄ በኢሴክስ ዳታ በትክክል የተቀመጠና ኦፊሻል የሆነ መረጃ ነው። ይሄ ባለበት ሁኔታ ግን ያሉትን ልማቶችን ካየን፣ መሰረተ ልማቶችንም ካየን፣ የህዝቡንም ኑሮ ካየን እጅግ በጣም የሚያሳዝን። ስለዚህ ከሌሎች ኢትዮጵያ ህዝቦች ጋር እኩል መልማት እንዳለበት ይታመናል። በዲላ ዩኒቨርሲቲ ለአስር ተከታታይ ዓመታት እንዳስተማሩ የሚናገሩት ዶክተር ደጀኔ ግርማ ፍትሐዊ የልማት ተጠቃሚነት ጥያቄ ተገቢ ነው ብሎ እንደሚያምኑ ተናግረዋል። ምናልባት ከዚህ ከሚያቀርበው ሀገራዊ የኢኮኖሚ አስተዋጽኦ አንጻር የዛን ያክል ተጠቃሚ ነበር ወይ አካባቢው በዚህ ስራ ላይ ተሰማራው ብለን ስናይ ያን ያክል ተጠቃሚ አይደለም። ምክንያቱም አሁንም እንደምናየው መስተካከል ያለባቸው ነገሮች እንዳሉ በጣም የሚገልጹ ነገሮች አሉ። ገዶ የራሱን ማህበራዊ ችግሮች እንዲፈታ እድል ሊሰጠው እንደሚገባም ጠቁመዋል። ምናልባት በዓለም አቀፍ ደረጃ ሊጠቀስ የሚችል ነው፣ የህዝብ መጠጋጋት ያለበት። ስለዚህ ይህም ከአደረጃጀት ጥያቄ ጋር አብሮ የሚመለስ ነው። ሌላ አካባቢ ላይ የምናደርገውን ስትራቴጂ ቀጥታ እዚህ ጋር ኢምፕሊመንት ስናደርግ አብሮ ሊሄድ አይችልም። ወደ ህዝቡ ቀረብ ያለ አደረጃጀት ነው መከተል ያለበት። የህግ መምህርና ባለሙያ መኮንን እንፈልቀ በበኩላቸው የገዲኦን በክልል ድራጃ ያለው ጥያቄ ከህግ መንግስት ድንጋጌዎች አንጻር ተመልክተውታል። ህገ መንግስቱ እስካልተሻሻለ ድረስ ህገ መንግስቱ በ47 ንዑስ ቁጥር ሶስት ላይ የሚለው ብሔር ብሔረሰቦች፣ ህዝቦች የራሳቸውን ክልል በማናቸውም ጊዜ የመስረት ስልጣን አላቸው። ይሄ ደግሞ ከማንኛው ሁኔታ ጋር የተያያዘ አይደለም። ምንም ቅድመ ሁኔታ አያስፈልግም። እንደውም ቅድም የተነሱ ታሪካዊ ሁኔታዎች፣ ለምሳሌ ይሄ ጥያቄ ለዘመናት ሲቀርብ የነበረው ጥያቄ ነው። አሁን ደግሞ ከደቡብ ክልል ደግሞ መገንጠላችን ደግሞ ገፊ ምክንያት ሆኗል የሚባለው በእርግጥ ትክክል ነው። እነዚህ ነገሮች ገፊ ምክንያት ናቸው። እነኚህ ነገሮች እንኳ ባይኖሩ ህገ መንግስቱ እንኳ አንኮንዲሽናል ነው የሚለው፣ የራስን እድል በራስ መወሰን ከምንም ሁኔታ ጋር የሚገናኝ አይደለም። ጥያቄው የህዝብ አይደለም እየተባለ የሚቀርበውና የሰላምና የፀጥታ ስጋት አስመልክተው የገዲዮ ዞን ምክር ቤት አባልና የዞኑ ትምህርት መምሪያ ኃላፊ አቶ ሽፈራው ቦጋሌ መሬት ላይ ያለው እውነት ወድህ ነው ብለዋል። እኛ ከመንግስት ጋር ምንም ልዩነት የለን። የገዲዮ ህዝብ ከለውጥ አመራር ጋር ለውጡን ከመመሪያ መንግስት ጋር ምንም ቅሬታ የለውም። የበለጠ እንደውም የሚያምነው ይሄ የለውጥ አመራር የገደውን ህዝብ ችግር በደንብ ቀረብ ብሎ ተረድቶ የገድኦን ህዝብ ጥያቄ ይመልሳል የሚል እምነት ነው። ህዝቡ ያ ጠንካራ እምነት ጥያቄውም ኦልሬዲ መጀመሪያም የተፈታ ጥያቄ ነው። ምንም ድርድር የሚያስፈልገው አይደለም። ምናልባት የፌዴራል መንግስት የተቸገረው አጠቃላይ ደቡብ ችግር ሳይፈታ ገደውን መርቀ አላወጣም የሚል ሀሳብ ይዞት ሊሆን ይችላል። እሱም ከሆነ በትዕግስት እንጠብቃለን። የእኛ ችግር ብቻ ይፈታልን የሚል እንትን የለንም። የሰላማዊ ሰልፍ ግርግር ካሄዳል ምና እሱ ምናልባት በአንድ ሀገር ውስጥ ስለምንኖር እንደዚህ አይነት ጥርጣሬዎች ብነሱ ለምን ተነሱ አይባልም። ግን የገደው ወጣት የገደውን አርሶ አደር አይመለክልም። ምክንያቱም በእንደዚህ አይነት ጸረ ሰላም ሁኔታዎች ገድኦ ትምህርት ተወስዷል። ያለፉት ሁለትና ሶስት ጊዜ ትምህርት ወስቷል። የኢትዮጵያ ዜጋዎች ለማህበራዊ ፊት ፓርቲ ኢዜማ የገዲዮ ዞን በክልል የመደራጀት ጥያቄ ተገቢ ነው ብሎ ኢዜማ ያምናል ብለዋል። ይልቁንስ መፈታት ባለበት መንገድ ላይ ምክር ሀሳባቸውን ሰንዝረዋል። መምህር መስፍን ሙሉጌታ እባላለሁ በወናጎ ምርጫ ክልል ሁለት የኢዜማ ምክትል ሰብሳቢና በገዲዮ ዞን የምርጫ ክልል ደግሞ የወጣቶች ተጠሪ ነኝ። የደቡብ ክልል አወቃቀር በራሱ ሰፊ ህዝብ ነው ከዚህ አንጻር የተለያዩ አይነት ኢንቴንሽን ወይም ሀሳብ ነው ያለው። ስለዚህ አሁን ባለንበት ሁኔታ የዚህ አይነት ጥያቄ ምናልባት ሀገሪቱ ላይ የባሰ ሸክም ከመፍጠር ብዙም ለውጥ አያመጣም እና ምናልባት ጊዜው ላይሆን ይችላል። ከጊዜው ጋር ተያይዞ ባለው ነገር ወቅቱ ስለማይሆን ሰከን ብለን እናስብ የሚለው ሀሳብ በዛ መልክ የተሰጠ መግለጫ ነው። ነገር ግን እንዲህ አይነት ነገር የህብረተሰቡንም የመግለጽ ወይም የመጠየቅ መብት ደግሞ በማፈን አይደለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ክልል የአደረጃጀት ጥያቄዎችን ለመፍታት በበርካታ ዞኖች ተገኝተው ከህዝብ ጋር ውይይት ማድረጋቸውን ገልጸው በተለያዩ ጊዜ የተደረጉ ጥናቶች ተጣምረው ለተጨማሪ ጥናትና ውሳኔም ለፌዴሬሽን ምክር ቤት መላኩን ሰሞኑን ከክልሉ ባለስልጣናትና ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው መድረክ አስታውቋል። የክልሉ ጥያቄ የሚፈታውም በውይይትና በምክክር መሆኑን ተናግሯል። ሲዳማ ሰኔ 27 2012 ዓ ም ክልል ሆኖ መመሰረቱን ተከትሎ የገዲኦ ዞን አሁንም ከየትኛውም የደቡብ ክልል ጋር በመልክዓ ምድር እንደማይዋሰንም ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በሰላሳ አንድ ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ሀይሉ ና ከዋና አዘጋጃት ታብላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከሚሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ Let's get it on. to <laughs> the

Come Just had to believe it, just have to get the fine. we